የኢትዮጵያ ሰሜን ክልል የቴሌኮም አገልግሎት የተቋረጠው ከተቋሙ ውጭ በሆኑ አካላት በተለያዩ ጣቢያዎች በተፈጸመ የማሰናከል ድርጊት ነው ሲሉ የቴሌኮም ዋና ስራ አስፈጻሚ አስታወቁ። ይህ ተግባር ከተፈጸመ በኋላ በ14 ቀናት ብቻ ወደ 40 ቢሊዮን የሚሆኑ የሳይበር ጥቃቶች በሀገሪቱ የተለያዩ ተቋማት ላይ ተሞክረዋል ብለዋል። በትግራይ ክልል ሙሉ አገልግሎት ለመስጠት ጥረት እየተደረገ ነውም ብለዋል። መለስካቸው አመሃ ዝርዝር አለው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬ ህይወት ታምሩ ዛሬ በጠሩት ጋዜጣዊ ጉባኤ ጥቅምት 24 2013 ዓ ም ከሌሊቱ 6 ሰዓት ከ37 ደቂቃ ላይ ከሰሜኑ ክልል በቅጽበት የተቋረጠውን የቴሌኮም አገልግሎት ምክንያቱ ምንድን ነው ለሚለው መልስ የሰጡበት ነበረ። መስሪያ ቤታቸው ኢትዮ ቴሌኮም የሚሰጠውን አገልግሎት አስተማማኝ ለማድረግ የተዘረጉ ስርዓቶችን የተሰናዱ ዘዴዎችንና የተደራጁ አሰራሮችን በዝርዝር አስረድተዋል። አገልግሎቶቹን ለመስጠት የሚያስችሉ የኃይልና የመሳሰሉ አቅርቦቶችም ሁልጊዜም ዝግጁ ሆነው እንደሚቀመጡና የተለያዩ አማራጮችን መስሪያ ቤቱ እንደሚጠቀምም አብራርተዋል። ይህ ሁሉ ዝግጅትና የማይጓደል መጠባበቂያ ስፍራ ስፍራውን ይዞ ሳለ ጥቅምት 4 ቀን እኩለ ሌሊት ላይ በመቀሌ ዋና የኢትዮ ቴሌኮም ጣቢያ የሆነውን የገለጹት በደህንነት ካሜራ የተያዘውን ምስል በማሳየት ነበረ። ምስሉ ወደ ኢትዮ ቴሌኮም ጣቢያ የማይታወቁ ሰዎች ይደርሱና የመስሪያ ቤቱን መደበኛ ጠባቂ በግድ ገፍተው ሲያስወጧቸው ያሳያል። ጋቢ የለበሱት የጥበቃ ሠራተኛ የተቻላቸውን ያህል ቢታገሉም አልሆነላቸውም። ከዚህ በኋላ ሌሎች ሁለት ሰዎች፣ አንዱ የፊት መከለያ ጭንብል ያደረገ የቴሌኮም አገልግሎት መስጫ ሥርዓቶች ወደተዘረጉበትና ልዩ ልዩ መሳሪያዎች ወደተተከሉበት ክፍል ገብተው ሥራቸውን እንዲያቋርጡና የተዘረጋው ሥርዓት እንዲታጎል አድርገው ይወጣሉ። ከዚህ በኋላ ግቢው በትግራይ ልዩ ኃይል ቁጥጥር ሥር እንደዋለ የደህንነት ካሜራው ያስቀራቸው ምስሎች ያሳያል። ይህን ማስረጃ ያገኙት ከስድስት ቀናት በፊት ወደ መቀሌ ሄዶ ከተመለሰው የኢትዮ ቴሌኮም ቡድን እንደሆነም ወይዘሬት ፍሬወት ገልጸው ከዚህ የአገልግሎት መቋረጥ በኋላ በአገሪቱ ላይ በአስራ አራት ቀናት ውስጥ ብቻ ተፈጸመ ያሉትን የሳይበር ጥቃት ሙከራ አብራርተዋል። ከኖቬምበር አራት እንግዲህ እስካሁን ባለን ጉዞ ሌላ የገጠመን በዚህ ወቅት ምንድን ነው ከፍተኛ የሆነ ደግሞ የሳይበር አታክ ወደ ኢንፍራስትራክቸሩ በተለይም ደግሞ ወደ ናሽናል ጌትዌይም እየመጣ እንደሆነ ከሳይበር ሲስተማችን መቆጣጠሪያ ሲስተማችን ለመረዳት ችለናል ማለት ነው። ምናልባትም እኛም ትንሽ ግራ ያጋባል፣ ለምንድን ነው የዚህን ያህል አታክ በዚህን ጊዜ ውስጥ እየመጣ ያለው የሚለው በጣም መመለስ ያለበት ጥያቄ ሆኖ ስላገኘ ነው። በርካታ ሲስተሞቻችን ላይ የወሰድነው ሜዠር ምናልባትም ቀደም ብዬ እንደነገርኳችሁ ችግሩ የተከሰተበት ሌሊት ላይ ስድስት ከ ሰላሳ ሰባት ላይ እንግዲህ ወደ ቢሮ ገብተን አንዳንድ እርምጃዎችን ወስደናል። የጥንቃቄ እርምጃዎችን ወስደናል ስንላችሁ እነሱን እርምጃዎች ባንወስድ ኖሮ ምናልባትም የባሰ ክራይሲስ ይፈጠር ነበር በኮሚኒኬሽኑ ወይም ደግሞ በቴሌኮም ኢንፍራስትራክቸሩ ላይ ማለት ነው። ያም ምናልባት ሀገሪቷን ለከፋ አደጋ ሊዳረጋት ይችል ነበር ብለን እናስባለን። ምክንያቱም ሙሉ ለሙሉ አገልግሎቱን የሚያስወጣው ናሽናል ብላክአውትም ሊገጥመን ይችል ነበር ብለን እናስባለን። የጥቃቱን መጠንና ጥቃቱ እነማንን ኢላማ እንዳደረገ ሊያሰናክል ወይንም ለመከልከል የታለሙትን አገልግሎቶችን ስራ አስፈጻሚዋ አስረድተዋል። በአስራ አራት ቀን ውስጥ ብቻ ሰላሳ ዘጠኝ ነጥብ ስምንት ቢሊየን አታክ ወይም ደግሞ ኔትወርኩን አታክ ለማድረግ ሙከራ ተደርጓል። እነዚህ አታኮች ጠቅላላ የተላኩ ናቸው። ነገር ግን ሰክሰስፉል ያልሆኑ እየከሸፉ ናቸው ማለት ነው። በዋናነት እነዚህ አታኮች ዲናል ኦፍ ሰርቪስ እና አንአውቶራይዝድ አክሰስ ናቸው። ዲናል ኦፍ ሰርቪስ እንግዲህ የሚሰጡ አገልግሎቶች እንዲቋረጡ ለማድረግ የተሞከረ እንደዚሁም አንአውቶራይዝድ የሆነ አክሰስ ማለት የተለያዩ የፋይናንሻል ተቋማትን እዚህ የምታዩዋቸው ምናልባት መለስ ማድረግ ያለብኝ እንድታዩት ተፈልገው ይሄ አታክ በዋናነት እነማንን ታርጌት ያደረገ ነበር ካላችሁ የገቨርመንት ሲስተሞችን፣ የራሱ የቴሌኮም ኢንፍራስትራክቸር እና ሲስተሞችን፣ የኤዱኬሽናል ሲስተም፣ የብሮድካስት ሚዲያ እና ሌሎች በርካታ የሚዲያ አካላትንና ፋይናንስ ሲስተም ላይ ታርጌት ያደረገ እንደነበረ ከዝርዝር መረጃው ለመረዳት ችለናል ማለት ነው። በጣም የሚያስገርመው በአንድ ቀን ውስጥ ብቻ እንደ ሳምፕል እዚህ የምናሳያችሁ 3.7 ቢሊዮን አታክ አቴንት ተደርጓል ማለት ነው ሲስተማችን ላይ ሪከርድ እንደተደረገው ለመረዳት እንደቻለው። ወይዘሪት ፍሬህይወት የቴሌኮም አገልግሎት ሙሉ ለሙሉ በተቋረጠበት በትግራይ ክልል አገልግሎቱን ለመመለስ እስከዛሬ እየተደረገ ነው ያሉትን ጥረት ዘርዝረዋል። በከፊልም ሆነ በሙሉ የቴሌኮም አገልግሎት የተመለሰባቸውን ከተሞችም ጠቃቅሰዋል። በክልሉ ሙሉ በሙሉ ይህን አገልግሎት ለመዘርጋት ቀን ቆርጦ ለመናገር ግን እንደሚያስቸግር አልሸሸጉም። እውነቱን ለመናገር ልጆቻችን ዋቅ እየከፈሉ፣ የጸጥታ ችግርም ባለበት በመከላከያ እየታጀቡ ይህንን ጥገና ለማድረግ ከፍተኛ ጥረት ነው እያደረጉ ያሉት። እየሰራን ያለ ነው እንግዲህ ችግሩ ከተከሰተ ጀምሮ መጠየቅ አልቻለም ረጅም እኔም ሆንኩ የከፍተኛ የቴክኒካል በተለይ ኦፊሰሮች እንደዚሁም ደግሞ ባለሙያዎች የምንልካቸው ማለት ነው፣ ከፍተኛ ጥረት እያደረግን ያለ ነው። ነገር ግን በዚህ ቀን ይጀምራል ብዬ ለመናገር አልችልም ማለት ነው እኔም ሆንኩ ሌሎችም የማኔጅመንቱ አባላት ለምን ከተባለ የደረሰው ጉዳት ለመጠገን ከኛ ቀን በላይ የሆኑ ነገሮች ስላሉ ማለት ነው። በተለይ እየተዘዋወርን ለመስራት ያለውን ችግር እንደዚሁም ለመጠገን ብዙ ቦታዎች ላይ ስለሆነ የተቆረጠው ማለት ነው። ወይዘሪት ፍሬህይወት ዛሬ በሰጡት መግለጫ እንደ አንድ ኩባንያ በተፈጠረ ወቅታዊ ችግር አገልግሎቱ ለምን እና እንዴት እንደተቋረጠ ለማብራራት እንደሆነ አስገንዝበዋል። ይህን አገልግሎት ለምን ማቋረጥ አስፈለገ ይህን ማን አደረገና የመሳሰሉትን ወንጀል ለግ ምርመራዎች ውጤት ፖሊስ ይፋ እንደሚያደርገውም ጠቁመዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እዚህ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ መግለጫ ከሕወሓት በኩል ምላሽ የሆን እንደሆነ ለማግኘት ባደረግነው ጥረት ቀደም ሲል የትግራይ ክልላዊ መንግስት አማካሪ የነበሩትንና አሁን ኒውዮርክ የሚገኙትን በተባበሩት መንግስታት ድርጅትና በሌሎችም ሀገሮች እስከ አምባሳደርነት ያገለገሉትን አምባሳደር ፍስሐ አስገዶምን ባልደረባችን በትረ ስልጣን ማምሻውን አግኝቶ አነጋግሯቸው ነበር። የሚከተለውን ብለዋል። አመሰግናለሁ። የተጠቀሱት ስራ አስኪያጅ በሦስተኛ ወገን ማረጋገጥ እንደማይቻል ስለሚያውቁ ጉዳዩን መቶ በመቶ የተቆጣጠሩት ስለሆነ እንኳን ለቴሌኮሙኒኬሽን መቋረጥ ኢትዮጵያ ውስጥ ላለው ችግር በሙሉ የትግራይ አመራሮችን ሲወቅሱ እሳቸው የሚያገለግሉት የአዲስ አበባ መንግስትም ሁሉንም ነገር በትግራይ አመራሮች ሲያስታክቅ ሰምተናል። ስልኩን ግን በሁለት ሁኔታዎች ብቻ በትግራይ ክልላዊ መንግስት እንዳልተቋረጠ ማረጋገጥ ይቻላል። አንደኛ አሁን ጦርነቱ የከፈተው የአብይ መንግስት በተቆጣጠሩባቸው በክልሉ ሁለት ጫፎች በምዕራብ እና በሰሜን ስልኮች እየሰሩ ናቸው። ወደ ወሎ መደወል ትችላለህ። ከሁመራ ወደዚያ ያለው ደግሞ ከጎንደር ጋር መገናኘት ይችላለ ያቋረጡት መሀል ትግራይ፣ እና ከውጭ ሰዎች እንዳይገናኙ ትግራይን የትግራይ ሰዎችን እርስ በርሱ እንዳይገናኙ እዚህን ያለሁበት ውጭ ሀገር ከወላጆቻቸው ጋር ሳይገናኙ አንድ ወር ሙሉ የትግራይ ህብረተሰብ አባላት እየተሰቃዩ እያለቀሱ እያለ ምን ጥቅም ሊያገኝ ነው? የትግራይ መንግስት ስልኩን የሚቆርጠው ሊቆርጠውስ ኖሮ ልክ እነሱ እንደገቡ እንደሰራ እነሱ መቀለ ከገቡ በኋላ ለምን ያሰሩት? እንኳንስ ሊቆርጠው በትግራይ ውስጥ ያለውን የሞባይል አገልግሎት ወደ ውጭ አይወጣም እንጂ በትግራይ ውስጥ እንዲሰራ በተወሰነ ደረጃ አሰርቶት ነበር። የክልሉ መንግስት ከትግራይ ውጭ አይወጣም። ይህንንም ጭምር ነው ያቋረጡት። ሁለተኛ የቴሌፎን አገልግሎት ለመስራት ኢንተርኔት ለመስራት እንደሚታወቀው የኃይል ምንጭ ያስፈልጋል መብራት ያስፈልጋል ፓወር ያስፈልጋል ይህንን አደለም እንደ የቆረጡት እንዲያውም እንደምንም ተደርጎ የተከዜ ሀይል ማመንጫ ለትግራይ መብራት መስጠት ሲጀምር በአይሮፕላን አደለም እንደ ተደበደበው ሌላው በመግለጫቸው ስራ አስኪያጇ ከጠቀሱት አገልግሎት ከመቋረጡ በተጨማሪ ይላሉ በአስራ አራት ቀናት ውስጥ በመንግስት ተቋማት በትምህርት በፋይናንስ በመገናኛ ብዙሀንና በቴሌኮም መሰረተ ልማት ላይ ያነጣጠረ ሰላሳ ዘጠኝ ነጥብ ስምንት ቢሊዮን ጊዜ የሳይበር ጥቃት ሙከራ መፈጸሙንም ተናግረዋል ይላል። ስለዚህ ምን ይላሉ? የትግራይ መንግስት ሳይበር አጥቂዎች ይህንን ያህል ጉዳት አድርሰዋል ብለው ሲናገሩ ማንንም ለማሳመን እንደሆነ ግራ ገባ። ይኸው ይህንንም ዜና ተብሎ እናንተ ድረስ ደርሷል። በምን ሂሳብ ነው 39 ቢሊዮን የሚያደርስን ጥቃት የትግራይ ውስጥ ያሉ ቴክኒሽያኖች የሚያደርሱት? የራሳቸው ውጭ ሳተላይት አላቸው እንዴ? የኢትዮጵያ መንግስት የሰጣቸውን ፍቃድ መሰረት አድርገው የትግራይን ህዝብ ሰቆቃ ለማሰማት ሲሰሩ የነበሩት የቴሌቪዥን ጣቢያዎች አይደለም እንደ እንዳይሰሩ የተደረገው ባይሮክናል የሚደበደቡት ያሉ እና ይህንን እንዳልኩ ነው። ውሸት ሲደጋገም እውነት ይመስላል የሚባለው። ሌላው ህዝብን ለማጭበርበር የትግራይ አመራር ራሱ ከራሱ ከራሱ ጋር እንዳይገናኝ ከውጭም እንዳይገናኝ። ቴሌፎን ቆርጧል ብለው ለማሳመን የሚሞክሩት ለክተው መዋሸት የማይችሉ ዘመነኞች ናቸው።